በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ከተማ ከንቲባ ለጊዜው ማንነታቸው አልታወቀም በተባሉ ታጣቂዎች ትናንት ማምሻው ላይ መገደላቸውን የወረዳው አስተዳደርና ጸጥታ ጽፈት ቤት አስታወቀ። በሌላ በኩል በቄለም ወለጋ ዞን የጊዳሚ ወረዳ ከትናንት በስቲያ ቅዳሜ ምሽት ሁለት ሰዎች በመንግስት ኃይሎች ተገድለዋል ሲሉ አንዳንድ የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። የወረዳው አስተዳዳሪ ሰዎቹ የመገደላቸውን ዜና የሚያውቁ መሆናቸውን ገልጠው ከዚህ አስቀድሞ ግን በመንግስት ወታደሮች ላይ ታጣቂዎች ቦምብ በመወርወራቸው ሰዎቹን የገደለው ሰው ማንነት አልታወቀም ነው ያሉት። በጥቃቱ ስሙ የተነሳውን ሸማቂ ቡድን መሪዎች በስልክ ለማግኘት የተደረገው ጥረት ያለመሳካቱን ገልጦ ዘጋቢያችንና ኮርመልካ ተከታዩን አድርሶናል። የጉሊሶ ከተማ ከንቲባ አቶ አበበ ተካልኝ ትናንት ከምሽቱ አራት ሰዓት ገደማ ያልታወቁ ባሏቸው ታጣቂዎች መገደላቸውን ለቪኦኤ የገለጹት በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ወረዳ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ተስፋ ሊኪሳ ናቸው። ግድያው ከመፈጸሙ በፊት ከንቲባው መኖሪያ ቤታቸው ውስጥ ቴሌቪዥን ያዩ እንደነበር ኃላፊው ተናግረዋል። ትናንት ምሽት አራት ሰዓት ገደማ ለጥበቃ የተሰማሩ ፖሊሶች ደውለውልድን እንሄድ የከተማው ከንቲባ በግቢው ውስጥ ወድቆ ነበር ያገኝ ነው። ስንደርስ ሕይወቱ አልፏል። እርሱ ቁጭ ብሎ እቤት፣ በዚያ ወቅት ቤቱ ሲንኳኳ ድክ ድክ የሚለው ሕፃን ልጅ ቤቱን ለመክፈት ወደ በራፉ ሄደ። አባትየውም ልጁን ተከትሎ ይወጣል። በወቅቱ ሰዎች እየተሳደቡ ነበር ነው የተባለው። ምን ምን እንዳሉ ግን በወቅቱ ምንም ያወቅኩት ነገር የለም። የአካባቢውን ሰዎች ስንጠይቃቸው ደግሞ በዚህ ሮጠው ሄዱ ነው ያሉን። የሰዎቹን ዱካ እንጂ ምንም ያገኘነው ነገር የለም። ስለ ሰዎቹ ማንነትም ለጊዜው ምንም የታወቀ ነገር የለም። ግድያውን ለማጣራት የተዋቀረ ቡድን ስራ መጀመሩንም አቶ ተስፋ ሊሳ ገልጸዋል። በሌላ በኩል ደግሞ በአካባቢው የሚንቀሳቀስ ሸማቂ ቡድን መኖሩን ያመለከቱት የወረዳው የጸጥታ ኃላፊ ተማሪዎች ለደህንነታቸው እየፈሩ ትምህርት ቤት ሄደው መመዝገብ አለመቻላቸውንም አመልክተዋል። በዚሁ ጉሊሶ ወረዳ ጨሊያ የካ በተባለው ቀበሌ ባለፈው ረቡዕ ጳጉሜ ስድስት ሁለት ሺ አስራ አንድ ዓመተ ምሕረት ሌሊት ሁለት ሰዎች ከቤታቸው በመንግስት ታጣቂዎች በሌሊት ተጠርተው ተገለዋል ተብሎ ከአካባቢው ነዋሪ ተሽከርካሪዎች ለቀረበው አቤቱታም የተጠየቁት አቶ ተስፋ ተፈጸመ ስለተባለው ግድያ ሙሉ መረጃ እንደሌላቸው ተናግረዋል። ከትናንት በስቲያ ቅዳሜ ከምሽቱ ሁለት ሰዓት ገደማ በቄለም ወለጋ ጊዳሚ ተፈጸመ ያሉትን ግድያ የሟች ጎረቤት ነኝ፣ ለደህንነቴ ስለምሰጋ ግን ማንነቴን አትጥቀሱ ያሉ ግለሰብ እንዲህ ያብራራሉ። ከምሽቱ ሁለት ሰዓት ገደማ ቦምብ ተወረወረ አሉ። ስለ ወርዋሪው ምንም የማውቀው ጉዳይ የለም። በዚያን ጊዜም ሰዎች ከመንገድ ላይ ሸሹ። በዚህ ወቅት ነው ነጋሽ ፉፋ የተባለውን ሰው ከቤቱ ጠርተው ውጭ ላይ የገደሉት። ያዕቆብ ቶላ የሚባል ግለሰብም በዛው አካባቢ ነበር። እሱንም እዛው ጠርተው ነው ሁለቱን ነው አንድ ላይ የገደሏቸው። የልጆች አባት ነኝ እባካችሁ ከልጆች የነጥላችሁ አትግደሉኝ እያላቸው ነው በጠመንጃ ሰደፍ መጥተው ያደሙት። ከዛ በኋላ ትንሽ ቆይቶ ሁለቱንም ሰዎች ገደሏቸው። ይህ ከመፈጸሙ በፊት ግን በአካባቢው ቦምብ መወርወሩ ትክክል ነው። ስለ ወርዋሪው ማንነት ግን ምንም የማውቀው ነገር የለኝም። カルカルに行ってくれ、カルールに行ってくれ。 ሌላው ስማቸው እንዳይጠቀስ ድምፃቸውም አየር ላይ እንዳይውል የገለጹ ግለሰብ በመንግስት ወታደሮች እና በሸማቂዎች መካከል የሚፈጠረው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት ሆኗል ብለዋል። ገለልተኛ አካልም ጣልቃ ገብቶ እንዲያወያይ መክረዋል። ይህንንም በተመለከተ ምላሽ የሰጡት የወረዳው አስተዳዳሪ አቶ ደሳለኝ ቱጁባ ግድያውን የፈጸሙት የመከላከያ ሰራዊት አባላት ናቸው የተባለውን አስተባብለዋል። ባለፈው ቅዳሜ ከምሽቱ ሁለት ሰዓት እስከ ሦስት ሰዓት ከአርባ ገደማ አቶ ነጋሽ ፉፋ የተባሉ ግለሰብ ሱቅ አካባቢ የተፈጠሩ ነገር በአካባቢው ያሉት የአገር መከላከያ ሰራዊት አባላትና ልዩ ኃይል የሚባሉ ፖሊሶች አንድ ላይ ወጥተው የከተማውን ሰላም ይጠብቃሉ። በዚህ መካከል ከአቶ ነጋሽ ቤት አቅጣጫ ቦምብ ይወረወርባቸዋል። የተኩስ ልውውጥም ነበረ። አቶ ነጋሽን ጨምሮ ያዕቆብ ቶላ የሚባል ግለሰብ በዚሁ የተኩስ ልውውጥ መካከል ነው ሕይወታቸውን ያጡት። ማን እንደገደላቸው ለጊዜው አልተጣራም። የመከላከያ ሰራዊት አባላት ነው የገደሏቸው የተባለው ግን ውሸት ነው። ማን እንደገደላቸው በምርመራ የሚታወቅ ይሆናል። የመከላከያ ሰራዊቱ ግን ሰላም ይጠብቃል እንጂ ሰውን አይገድልም። የወረዳው ፖሊስ ስለ ጉዳዩ እየመረመረ መሆኑን አቶ ደሳሌኝ ገልጸው፣ ታጥቆ በአካባቢው የሚንቀሳቀሰው የኦሮሞ ነጻነት ግንባር ሸማቂ ቡድን በህብረተሰቡ ደህንነት ላይ ስጋት እየፈጠረ ነው ብለዋል። ሸማቂዎች ናቸው ከተባሉት መሪዎች ምላሽ ለማግኘት በስልክ ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ